ቤት ውስጥ በመዋል ነው የምናሳልፈው እና ቤት ውስጥ በምናሳልፍበት ጊዜ እንደ ድሮ አይደለም። ያው ቤት ውስጥ ስትቀመጥ ሰው ጋር ምናምን ስለማትገናኝ ምናምን ጭንቀት ስትረስ ምናምን አለው። አልፎ አልፎም ያው ወጣ ማለት አይቀርም። አዎ፣ ወጣ እንላለን። ያው ግዴታ ነው። ቤት ውስጥ ቁጭ ብለን ስለሚጨንቀን ያው ትንሽ ወጣ ብለን መዝናናት አለብን። ያው በአዋሳ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ትምህርት ክፍል የሶስተኛ ዓመት ተማሪ የሆነው ወጣት ከኮሮና ስጋት ጋር በተያያዘ ወደ ቤተሰቦቻቸው እንዲመለሱ ከተደረጉ በሺዎች የሚቆጠሩ ተማሪዎች ውስጥ አንዱ ነው። መኖሪያውን ደሴ ከተማ ላይ ያደረገው ወጣት ያጋጠመውን አይነት ችግር ያጋጠማቸው በርካቶች እንደሆኑ ይገመታሉ። ርቀታችሁን ጠብቃችሁ በቤት ውስጥ ተቀመጡ የሚለው መመሪያ በአንድም በሌላም በኩል በዩኒቨርሲቲ ተማሪዎች ሲሸራረፍ ማየት እንግዳ አይደለም። በተለይ ቴክኖሎጂ ሕይወትን በማቃለል የአጋዥነት ሚናውን ቢወጣ ምናልባትም የማህበራዊ ፈቀቅታ ችግሮችንም ሆነ የቤት ውስጥ ቆይታን እውን ማድረግ ይቻላል የሚል አስተያየት አለው ወጣቱ እዚህ መጽሐፍም፣ ምንም ስለማናገኝ ሳናነብቅ ውጪ ከምንል ያው በኦንላይን በምናም ስንማር ያው በተማሪዎች ዘንድ የሚስተዋለውን እንዲህ አይነቱን ችግር ለመቅረፍ ይመስላል ወሎ ዩኒቨርሲቲ ኢትዮ ኦፕን ኮርስዌር የሚል ቴክኖሎጂ አስተዋውቋል። የሶፍትዌሩ ሀሳብ አመንጭና በዩኒቨርሲቲው የሶፍትዌር ምህንድስና መምህሩ ገብረመድህን መኮንን ሶፍትዌሩ መምህራንና ተማሪዎች እያለምንም የአካል ግንኙነት በቤታቸው ውስጥ እያሉ ኢንተርኔትን ተጠቅመው የመማር ማስተማር ሂደቱን እንዲያካሄዱ የሚያስችል ነው ይላሉ። በጣም ቀላል ነው። ለመጠቀምም ለተጠቃሚው ላስጠቃሚውም በጣም ቀላል ነው። ኢንተርኔት ነው የሚጠይቀው። ምናልባት እንግዲህ አካባቢ የሚኖሩ ልጆች የመብራት መቆራረጥ፣ ኢንተርኔት በደንብ አለመስራት ሊኖር ይችላል። ነገር ግን ከታሰበበት እና ከዚህ የበለጠ ችግርም ስለሚኖር ሁሉም ዲፓርትመንት ሂድ ኃላፊነቱን እንዲወጣና እያንዳንዱን የዚህን ሴሚስተር ኮርሳቸውን ለተማሪዎች እዚህ ሲስተም ላይ መጫን አለባቸው መጀመሪያ ማለት ነው። ከዛ በኋላ ተማሪዎች ዩአርኤል አለው። ዩአርኤል ማለት የአድራሻው ማለት ነው የሚያገኙበት ተማሪዎችም ማንኛውም በኢትዮጵያ ውስጥ የሚኖር በዓለም ላይ የሚኖር ማንም ሰው ማየት የሚችልበት ድረገጽ እንደማለት ነው። ይህንን በመጠቀም እኔም፣ አንተም፣ ሁሉም ሰው የሚፈልገውን የትምህርት ማቴሪያሎችን በሙሉ ከኛ ሲስተም ላይ ማግኘት ይቻላል ማለት ነው። መልስ ያልገባ ጥያቄ ቢኖር የማስረዳት እና መሰል ነገሮችን በዚህ ሶፍትዌር እንዴት ማከናወን ይቻላል? ተማሪ ጥያቄ ቢኖራቸው የእኛ የዩኒቨርሲቲዎች መምህር ብቻ አይደለም፣ ዓለም ላይ ያሉ መምህራኖች በዛ ፊልድ በተጠየቀው ሙያ ሙያ ያላቸው ፎረም ዲስካሽን የሚል ፓናል አለው። እዛው ላይ ማንም ሰው እኔ ለምሳሌ ጥያቄ ካለኝ እዛ ላይ ጥያቄን ፖስት አደርጋለሁ። ሳይንፕ ማድረግ ይቻላል። ሳይንፕ አድርጌ ፖስት አደርጋለሁ። የእኔን ጥያቄ ከለቀኩ በኋላ የተለያየ ሰው መልስ ላገኝ ይችላለሁ ማለት ነው። ከአንድ ወገን ብቻ አይደለም፣ ትምህርቱን ከሚሰጠኝ መምህር ብቻ አይደለም ያንን መልስ የምጠብቀው ከተማሪ ሊሆን ይችላል። ከመምህር ሊሆን ይችላል። ፓቴቨር ከየትኛውም አቅጣጫ እዛ ላይ አስር ሀያ ሰላሳ መልስ አማራጭ ሊኖረኝ ይችላል ማለት ነው በአንድ ርዕስ ላይ። ሶፍትዌሩ በቅርቡ በወሎ ዩኒቨርሲቲ ግቢ ተሞክሮ ስኬታማ ከመሆኑ ባለፈ ለተንቀሳቃሽ የእጅ ስልክ እንዲስማማ ተደርጎ በመሰራቱ በተማሪዎች ዘንድ ተቀባይነት አግኝቷል ባይ ናቸው መምህር ገብረ መድኅን። ሶፍትዌሩ በብቁ መምህራን የሚሰጡ ትምህርቶችን በድምፅና በምስል ጭምር ቀርጾ በመጫን ተማሪዎችን የእውቀት ባለቤት ማድረግ የሚያስችል አቅም እንዳለው አብራርተዋል። ሶፍትዌሩ ግን የከፍተኛ ትምህርት ተቋማትን በበላይነት በሚያስተዳድረው አካል እውቅና ማግኘትና በመንግስት በኩል ድጋፍ ሊያገኝ ይገባዋል ነው ያሉት። እንደ አፍሪካ አንድ ዩኒቨርሲቲ ብቻ ነው የሚማቀው። በዓለማችን ስታንፎርድ፣ ኤምይቲ እና ሃርቫርድ ናቸው ለዚህ አይነት ሲስተም። ከዛ ነው አዳፕት ያደረግነው እኛ ማለት ነው። እና ይህንን እንደ ሀገር አቀፍ ይዞ መንግስት ቢያሰራው ሀርሞናይዝድ ካሪክለም እንከተላለን ብለን ነው አሁን። የተቀናጀ ማለት ነው። ሁሉም ዜጋ እኩል እንዲደርሰው። ለምሳሌ የወሎ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ተማሪና የአዲስ አበባ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ አንድ አይነት ማቴሪያል እንዲያገኙ ቢደረግ ኋላም ገበያ ላይ ወጥተው ኮምፒታንት የሆነ ሰው ማግኘት እንችላለን ማለት ነው። ተማሪዎች ከተለያዩ ድረገጾችና ከዩቱብ እጅግ በርካታ የሚሆኑ መረጃዎችን በመሰብሰብ የሚያጋጥማቸውን የመደነጋገር ችግር የሚፈታና በአፍ መፍቻ ቋንቋቸውም የበለጠ ግንዛቤ እንዲጨብጡ የሚያስችል መሆኑን ጠቅሰዋል። ሚዲየም ኦፍ ኢንስትራክሽናችን እንግሊዝኛ፣ መማሪያችን ማለት ነው እንግሊዝኛ። ተምሮ ምን ያክል ይገባዋል የእኛ ወጣቱ? ስፔሻሊ በአሁኑ ታይም እኛም የምንናገረው ሰዎች ብቁ አይደለንም ለእንግሊዝኛ። የገባንን ሳይንስ በገባን ቋንቋ መናገር መቻል አለብን፣ የሚል እምነት አለኝ። ሳስተምር፣ ለምሳሌ በአማርኛም በእንግሊዝኛም አስተምራለሁ። ይሄ ነገር ተቀርጾ ለሁሉም መዳረስ አለበት የሚል አቋም ያስኩኝ ሶፍትዌሩን በማስተዋወቅ ሂደት ውስጥ ተማሪዎችም ተሳትፎ አድርገዋል። የአራተኛ ዓመት የኢንፎርሜሽን ሲስተም ተማሪው ዳንኤል ጌታዬ በቆይታው ጽንሰ ሀሳብን ከተግባር ጋር ለማጣጣም እድል እንዳጋጠመው ይናገራል። ሶፍትዌሩ ዘመኑን የሚባጅ እንደሆነም ይጠቁማል። እንደ ተማሪ በጣም ብዙ ጥቅም አለው ከማቴሪያል አቅርቦትም አንጻር ብቻ ሳይሆን ከዛው ላይ ጥያቄ መጠየቅ ይችላሉ፣ እንደዚሁ መልስ ማግኘት ይችላሉ። ከዚህ ከወረርሽኙ ከኮሮና ቫይረስ አንጻር ሲታይ ደግሞ ተማሪዎች ክላስ ይዘው መማር አይችሉም። ቤታቸው ሆኖ ሁሉንም ማቴሪያል አክሰስ ማድረግ ይችላሉ። ማለት በዚህ ሰዓት በጣም ወሳኝ ሶፍትዌር ነው ብለን እናስባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።